sbs radio sbs radio yeah we eat madly አድማጮቻችን የዛሬው የውይይት መድረክ ዝግጅታችን የመነጋገሪያ ርዕስ በስዊድንና ኖርዲክ አገራት የኮቪድ-19 የማክርት ጉባኤ ተልዕኮና ሚናን ይመለከታል። የውይይቱ ተሳታፊዎች አቶ ተስፋዬ ይታይ በስዊድንና የሌሎች ኖርዲክ አገራት ምክትል የሚሲዮን መሪ፣ ፕሮፌሰር ግርማ ብርሃኑ በጉተንበርግ ዩኒቨርሲቲ የልዩ ትምህርት መምህርና ተመራማሪ ዶክተር ሌው ደስታ በስቶክሆልም ካሮሊንስካ ዩኒቨርሲቲ ሆስፒታል የልብና የውስጥ ደዌ ስፔሻሊስት ናቸው። ፕሮፌሰር ግርማን በተለይ በምዕራቡ ዓለም ያሉ ባለሙያዎቹም ሆነ የብዙሀን መገናኛዎች ስዊድንን ሲያስቡ ብዙዎች ስሜታቸው ይሸበራል። ከአስር ሚሊዮን ህዝብ ውስጥ ወደ ሀያ ስድስት ሺ የሚጠጋ ያህል ሰዎች በቫይረሱ ተይዘዋል። ከዛ ውስጥ ያገገሙ አምስት ሺ ያህል የሚጠጉ ናቸው። የሞቱ ሰዎች ከሶስት ሺ መቶ ሀያ ያህል የደረሰን። አውስትራሊያ ሀያ አምስት ሚሊዮን ህዝብ ነው ያላት። ከዛ ውስጥ የሞቱ ሰዎች ቁጥር ዘጠና ሰባት ብቻ እስካሁን ድረስ ወደ ስድስት ዘጠኝ ዘጠኝ ሰው ነው በቫይረሱ የተያዘው። ከስድስት ሺህ በላይ ያክሉ እንደዚሁ አገግመዋል። በጥቅሉ በአውስትራሊያ ውስጥ ብዙ ሰዎችን ህይወት ታድጓል መንግስት በወሰዳቸው እርምጃዎች። የስዊድን ጉዳይ አውስትራሊያ ውስጥ ግራ ሆኗል። እርሶስ በምን መልክ ነው የሚያዩት የስዊድንን? በእርግጥ ኢኮኖሚውን ለመታደግ ሞክረዋል። የሕይወቱ ዋጋ ግን ከፍተኛ ነው። በግል እንደ ዜጋ እንደምን አዩታል? የስዊድንን አይነት እርምጃ ለኢትዮጵያስ ይበጃል ይላሉ? ይሄ ነገር በአማርኛው እንግዲህ የታመስንበት በየቀኑ የተጨነቅንበት ከሁለት ወር ጀምሮ አወዛጋቢ የሆነ ማንም ሰው ሞኖፖሊ የለውም። ይሄ ነው ትክክል ያኛው ነው ትክክል ለማለት የሚያስቸግር ሁኔታ ላይ ነን ያለ ነው። ጎረቤት ሀገሮች ለምሳሌ የቅርብ ኖርዌይ፣ ዴንማርክ፣ ፊንላንድ ከተጠቀሙት አሰራር፣ ደንብ፣ ፖሊሲ ለየት ያለ ነው የስዊድን። እንግዲህ ስዊድን ከድሮም ቢሆን ለየት ያለች ሀገር ናት። ብዙ ነገሮች ለየት ይላሉ። እንለያለን ከሚለው የመጣ ባህላዊ ነገርም ሊሆን ይችላል። ግን አሁንም ቢሆን ስዊድን ለመሳሳቷ ማረጋገጫ የለንም። አሁን ብዙ አገሮች በስዊድን ላይ አፍጠዋል። ምን እየሰሩ ነው ያሉ ህዝቦቻቸውን እየጨረሱ ነው የሚለው ግን እና አሁን ነገሮች ገና የምናውቅበት ሁኔታ አይደለም። ፋክተሮቹ ምንድን ናቸው? ይሄን ያህል ሰው ሊሞትብን የቻለው፣ ከሞተ በኋላስ ያለው እንደ ፖስት ኮቪድ እንበለው ምናልባት፣ በተሻለ ሁኔታ ህዝቡ በሽታውን የመቋቋም ወይም ደግሞ ይሄ ምንድን ነው የሚባለው ፎልክ ሀርድ ኢሚኒቲ የሚባለው ነገርም ላይ ሊሰጠው የሚችለው ጥቅም ይኖራል። አሁን ባለው ሁኔታ ፕሮሰስ ምን ያህል ትክክል እንደሆነን ምን ያህል እንዳጠፋን ምን ያህል ሌሎች ትክክል እንደሆኑ የእናንተ ሀገር አውስትራሊያ፣ ኒው ዚላንድ በትክክል ማረጋገጥ አይቻለን። በሳይንስ ሳይንስ ዝም ብሎ እያተኮረ ነው ያለው በዚህ ጉዳይ ላይ እና እንግዲህ አሁን ሶስት ሺ ሞተ ስንል ያው የፖፕሌሽኑን እንዳንረሰው አስር ሚሊየን ህዝብ ነው። እንግዲህ በይሄ ምንድ በሬሾ ከሄድን ኖርዌይን፣ ዴንማርክ ምናምን የመሳሰሉት አነስ ያሉ ናቸው። አራት ሚሊዮን አምስት ሚሊዮን ስድስት ሚሊዮን ናቸው። ሌላ ደግሞ ምናልባት ደግሞ ስንዴ ሲከሲ ከኔ ሶስት ሺህ ውስጥ እንደተረዳሁት ሽማግሌዎች ነው፣ ፕላስ ሰቨንቲ ፕላስ ሲክስቲ ፋይቭ የሆኑ ናቸው የሞቱት እና ምንድን ነርሲንግ ኬሩ ወይም የአረጋውያን ጡረታ ቤት አካባቢ ትልቅ ስህተቶች ያሉ ይመስለኛል። እዛ አካባቢ የነበረው አያያዝ ሁኔታ አንድ ወደ በኋላ ላይ አሁን የተማርነው ነገር ወይም ህዝቡ የተማረው ነገር ይመስለኝ። ሌላ ደግሞ ምናልባት እንግዲህ ወደፊትም አሁንም ገና እናጠነዋለን። ከሞቱት ውስጥ ምናልባት በርከት ያለ ቁጥሩ በትክክል አልወጣም፣ የውጭ ሀገር ዜጋ የሆኑ በጣም በተጨናነቀ ሁኔታ የሚኖሩ ኮንጀስትድ፣ የተጣበበ ቤት፣ የተጣበበ ኤሪያ ላይ ሶሻል ዲዝአድቫንቴጅ የሚባለው የስራ አጥነት የሚበረከትበት ሌላም ሌላ ማህበራዊ ችግሮች የሚሰፉበት እንትኖች አሉ። አካባቢዎች ላይ ምናልባት እዛ አካባቢ ደግሞ የኢሚግራንቱን ቁጥር እዚህ ሀገር እንደሚታወቀው ወደ አንድ ሚሊዮን አካባቢ ነው። እና ያ ያም እንግዲህ ምናልባት ኮንትኑ ይሆናል የተወሰነ ተጽዕኖ ይኖረዋል። ይህም ማል ነው ያም ማል ነው ሶስት ሺ ብዙ ነው የሚያሳዝንም ነው ሁላችንም የተደናገርንበት ነው። ያም ሆኖ ግን እኔ አሁንም በሰማኒያ ፐርሰንት ውስጥ ነኝ ያለሁት ጥሩ ነው አያያዙ ነው ምለው ምንድን ነው ኢትዮጵያ የምትማረው ካልከኝም ነው በፍጥነቱ ምንድን ነው እነሱ የሚሉት የምመሰል ስዊድሾቹ በተለይ ዘራይት ሜዥርስ አት ዘራይት ታይም ነው ብላንኬት የሆነ አመራር አይወዱም። እንደዚህ አንዴ አገሪቷ እንዲት ሎክዳውን የሚባል ነገር የለም። አካባቢ ይመርጣሉ። እዚህ አካባቢ ላይ ይህንን እንጠቀም፣ የኦልሞስት ሎክዳውን አይነት ነገር፣ ሌላ አካባቢ ላይ ደግሞ ለጠቅ አርግ ነው። ቀላል አይደለም። ኢትዮጵያ የምትማረው ምንድን ነው የሚባለው ነገር የተወሰኑ ነገሮች በጠቅጠቅ ያሉ ነገሮች ናቸው እንጂ የስዊድንን መውሰድ፣ የኖርዌይን መውሰድ፣ የአውስትራሊያን በጣም አስቸጋሪ ነው። ኢትዮጵያ ራሷ ከህዝቦቿ ጋር ከባህሏ ጋር ከኢኮኖሚዋ ጋራ የሚጣጣም አይነት ቢዥነስ ከሀገር ውስጥ እንትን የወጣ መመሪያ መኖር አለበት በጣም ኮሌክቲቭ የሆነ ሶሳይቲ ነው ተነጣጥሎ የሚኖር አይደለም ህብረተሰቡ ራሱ ባህሉም ኢኮኖሚውም ሁሉም ነገሩ እና የሃይማኖቱም እምነቱም ስለዚህ ምናልባት ትምህርቱ ላይ እንደኔ እንደኔ ስዊድንም በጣም ጎበዝ የሆኑበት ምንድን ነው ኢንፎርሜሽኑ ላይ በጣም በጣም ሰፊ ነው ሳይንሱን ሳይንሱ ቀለል ባለ ሁኔታ ለህዝብ ያደርሳሉ ኖርዌይም ሌሎችም ሀገሮች ያንን ለህዝባችን በሚገባው ቋንቋ በሚረዳበት መልክ ማቅረቡ ጥሩ ነው። ምክንያቱም አብዛኛው የመከላከያ ዘዴ በእጃችን ያለ ነው። ሶሻል ዲስታንሲንግ መራራቁን፣ እንደ እጅ መታጠብ ከተቻለ ዘ ፕሪንስፕል ኦፍ ሪስፖንሲቢሊቲ ህዝባችን በዚህ አጋጣሚ የምናስተምርበት ስዊድሾች የታወቁበት ዘ ፕሪንስፕል ኦፍ ሪስፖንሲቢሊቲ ነው። እያንዳንዱ የራሱን ኃላፊነት ይሰር ነው ስለ ወጣ አትገረፍም። እንደ ሌላ ሀገር፣ እንደ ባንግላዴሽ፣ እንደ ህንድ እንደዛ አይነት ሜዥር የለም እና ህዝቡ በጣም ትረስት ያደረጋል፣ በመንግስት በማህበራዊ ተቋማት ኤጀንሲዎች እና በህዝባችን መካከል ጥሩ ብሪጅ የምንፈጥርበት ባህል ነውም ነው። ምክንያቱም እያንዳንዱ በሽታ እያንዳንዱ ጥፋት አንድ ነገር ጥሎ ይሄዳል። አሁን እናዝናለን፣ ብዙ ተጎድተናል። ግን ትምህርትም ጥሎልን ይሄዳል። ብዙ ነገሮችን ትራንስፎርም ልናደርግ እንችላለን ነው የምለው እና በዛ መልኩ ነው የማየው። ዶክተር ሌው የኢትዮጵያ መንግስት በጠቅላይ ሚኒስትሩ አንደበት በመላው ኢትዮጵያውያን በሀገር ውስጥም ሆነ በውጭ ሀገር ላሉ እንደዚሁም የተለያዩ ዓለም አቀፍ ተቋማት ድጋፍ እንዲደረግላቸው በተለያዩ መስኮች ጥሪ አድርገዋል። ኢትዮጵያውያንም በተለይ በውጭ ሀገር የሚኖሩት በያሉበት በተቻላቸው አቅም የገንዘብም ሆነ የቁሳቁስ ወይም እንደዚሁ የፖሊሲ ግብዓት የሚሆኑ አማራጭ ምክሮችን በተለይም የሕክምና ባለሙያዎች ወደ ኢትዮጵያ እየላኩ ነው። አሜሪካም፣ እንደዚሁ አውስትራሊያ መሰባሰብ ጀምረዋል። ስዊድን እና እንደዚሁም በሌሎች ኖርዲክ ሀገራት ውስጥ የሚገኙ ኢትዮጵያውያን በምን መልክ ነው ጠቅላይ ሚኒስትሩን ጥሪ ወይም ኳይናት ሀገር ጥሪ ወይም የኮቪድ አስራ ዘጠኝ ግብረ ምላሽ ጥሪ ላይ ምን አይነት አስተዋጽኦዎች ለማበርከት የተዘጋጃችሁ ነው? በህክምና ባለሙያ ማህበረሰቡ ዘንድ እናመሰግናለው። ጥሩ ጥያቄ ነው። ይሄ ኮቪድ ናይንቲን ወረርሽኝ በተለይ በኢኮኖሚያቸው እና በስልጣኔ ያደጉ ሀገሮች ላይ ይህን ያህል ተጽዕኖ ማሳደር ከቻለ፣ ችግሩ ወደ ታዳጊ ሀገሮች እንደ ኢትዮጵያ ባሉ ሀገሮች ላይ ቢስፋፋ ምን ሊያመጣ ይችል ልይሆን የሚለው ነገር ብዙዎቻችንን እንቅልፍ የነሳ ሁኔታ ነበረ የነበረ ከጥቂት ሳምንታት በፊት እና መንግስት በጊዜው መረጃው ከደረሰው ጊዜ አንስቶ የኢትዮጵያ መንግስት ሲወስዳቸው የቆዩ እርምጃዎችን በእውነት ከሚያደንቁት አንዱ ነኝ እና በጊዜው ብዙዎቻችን በተለይ አሁን ስዊድን አካባቢ ያለውን ኤክስፒሪየንስ ብነግር የጤና ባለሙያዎች እንደዚህ የምንተዋወቅ ተሰባስበን ምስክሮች የጀመርንበት ሁኔታ ነበረ። ራሳችን በማህበር መልክ አደራጅተን ከዛ እንደ ኮቪድ ናይንቲንም በሌሎችም ጉዳዮች ሀገራችን ጋራ ያው በሙያችን አብረን መቆም አለብን በሚል እሳቤ እየተወያየን የነበርንበት ሁኔታ ነበረ እና ይሄ የጎፈንሚ ካምፔኖች የመጀመር ከኤምባሲያችን ጋርም ደግሞ በቅርበት የመስራት አሁን እንግዲህ ከተዋቀረው የመማከርት ጉባኤም ጋራ በቀጥታ በመሳተፍ አብረን እየሰራን የቆየንበት ከምኖርበት አካባቢ ካለው ኢትዮጵያዊ ሪሶርሶችን ሞቢላይዝ በማድረግ በማንቀሳቀስ ወደ ኢትዮጵያ በገንዘብም በአይነትም ለመላክ እንቅስቃሴዎች የጀመርንበት ሁኔታ ነው ያለው። ይሄ ብቻ ሳይሆን ብዙ ኢትዮጵያውያን በዚህ በአውሮፓ የሚኖሩ የጤና ባለሙያዎች፣ በሰሜን አሜሪካም በተለያዩ አህጉራት የሚኖሩ ኢትዮጵያውያን ቀጥታ ኢትዮጵያ ውስጥ ካሉ የሚመለከቻቸው የጤና አካላት ጋራ ቀጥታ ግንኙነት በመፍጠር በምን እንርዳችሁ፣ እንዴት እንርዳችሁ የሚል ምክክር የጀመሩበት ሁኔታ እንደሆነ አስተውያለሁ አይቻለው። ጊዜውም ደግሞ ቴክኖሎጂውም ለዚህ የተመቸ ስለሆነ በግልጽም በውስጥም ምክሮችን በመለገስ አዳዲስ የሚወጡ ትኩስ መረጃዎችን በማቀበል በቪዲዮ ኮንፈረንሲንግ ከፖሊሲ ሜከርስ ጋር ኢትዮጵያ ውስጥ ካሉ ቀጥታ በዚህ ጉዳይ ላይ ከተሰማሩ ባለሙያዎች ጋር እና ፖሊሲ ሜከርስ ጋራ ምክክሮች እያደረግን የቆየንበት አሁንም ያለበት ሁኔታ ነው ያለው። እና ያለው ተነሳሽነት በእውነት ደስ ይላል። ሁሉም ጉዳይ ብሎ የያዘው ሁኔታ ነው። እንግዲህ አት ዘ ሴም ታይም ደግሞ በተመሳሳይ ሁኔታ እዚህ በምንኖርበት አካባቢ ያለው የኛ የህብረተሰብ ክፍል ራሱ ለችግሩ ተጠቂ ሊሆን ከሚችለው የህብረተሰብ ክፍል አንዱ ነው እና ይሄ ህብረተሰባችንንም በጊዜያዊ ኢንፎርሜሽን በመድረስ እዚህ ሀገር ለምሳሌ የህብረተሰብ ጤና አጠባበቅ ባለስልጣን መስሪያ ቤት አለና፣ የዛም ባለስልጣን መስሪያ ቤት ባለስልጣናት ያለውን ኢንፎርሜሽን ለሕብረተሰቡ የሚሰራቸውን ኢንፎርሜሽን ኢትዮጵያ ቋንቋዎች ራሱ ተርጉሞ ልክ በሌሎች ቋንቋዎች እንደሚደረገው ለህብረተሰባችን እንዲደርስ ፊት የማሳረፍ ስራዎችንም ስንሰራ ቆይተናል። በዛም ውጤታማ የሆንበት ሁኔታ ነው ያለው፣ እና ሁላችን በምንችለው መልኩ የበኩላችን አስተዋጽኦ ለማድረግ መትጋት ያለብን ወቅት እንደሆነ ነው የምንረዳው እና እና ያለው እንቅስቃሴ እንግዲህ ይሄንን ይመስላል። አሁንም አሁንም በሂደት ላይ ያሉ ብዙ እንቅስቃሴዎች አሉ። ተስፋዬ በኢትዮጵያ መንግስት በእርግጥ እስካሁን ድረስ በጤና ጥበቃ ሚኒስቴር በኩል የወጡ መግለጫዎች ጠቅላላ እስካሁን ህይወታቸው ያለፈው ሰዎች ቁጥር አምስት ናቸው። ዓለም ጤና ድርጅት ከሁለት ቀናት በፊት ይፋ ባደረገው አዲስ ጥናቱ ላይ የአፍሪካ ቢሮ ማለት ነው ይፋ ባደረገው መሰረት አፍሪካ ውስጥ በኮሮና ቫይረስ ሳቢያ እስከ መቶ ዘጠና ሺህ ያህል አፍሪካውያን ለሞት ሊዳረጉ እንደሚችሉና እስከ 44 ሚሊዮን የሚደርሱ የቫይረሱ ተጠቂዎች ሊሆኑ እንደሚ ይችሉ አመልክቷል። ለኢትዮጵያ ምን ያህል አስጊ ነው ይሄ የኮሮና ቫይረስ? ሁለተኛ አሁን የተቋቋመው የዚህ የመማክርት ጉባኤ ለዚሁ ለኮሮና ቫይረስ ለተወሰኑ ቁሳቁሶችን እና ሳንቲሞችን አሰባስቦ ከመላክ ባሻገር ኮቪድ 19 አሳድሮት የሚያልፈው የኢኮኖሚ ድቀት ሌሎችም ረሃብን መከተል ለመሳሰሉት ነገሮችም ሊከተሉ ይችላሉና ለረጅም ጊዜ ከዛ ኳያ ዘላቂታዊ ተልእኮ እንዲኖረው ለማድረግ ታስባላችሁ ወይስ ተልኮ እዚህ ላይ ብቻ ይበቃል። እጅግ አመሰግናለሁ። በጣም ጥሩ ጥያቄ ነው የተነሳው። የመጀመሪያው ስጋትን በተመለከተ አዎ፣ ስጋት አለን ነው ይሄ በአለም አቀፍ ደረጃ የተከሰተ እና በከፍተኛ ፍጥነት የሚዛመት ገዳይነት ያለው በሽታ ነው። ስለዚህ ኢትዮጵያም አፍሪካ ውስጥ ነው ያለችው፣ ለዚህ በሽታ ተጋላጭ ነው የምትሆነው። ምን ያህል ሰው ይሞትባታል፣ ምን ያህል ሰው ይታመምባታል የሚለው ነገር ያው ግምታዊ ነው ሊሆን የሚችለው ያን ያህል በአለም ጤና ጥበቃ ድርጅት የተተነበየን ያህል የኢትዮጵያ ድርሻ ምን ያህል ይሆናል የሚለው ለጊዜው ይህ ነው ብሎ መናገር አይቻልም። ስለዚህ አጠናክሮ መቀጠል የሚቻለው ምንድን ነው፣ በሽታው እንዳይስፋፋ፣ እንዳይሰራጭ አሁን ስራ ላይ የዋሉ ያሉት እርምጃዎች ተጠናክረው መቀጠል አለባቸው። ህዝባችንን ከበሽታው መከላከል መቻል አለብን። ለኢትዮጵያ ዋናው እንትን መከላከሉ ነው፣ ማከሙ ከታመመ ከተያዘ በኋላ ማከሙ ሳይሆን ከመያዙ በፊት በበሽታው በቫይረሱ እንዳይያዝ የመከላከል የጥንቃቄ እርምጃዎች ናቸው መወሰድ ያለባቸው። ስለዚህ በዚህ ሁኔታ ተጠናክሮ መቀጠል ይኖርበታል። የእምነት ተቋማቱ፣ መንግስት፣ የተለያዩ የህብረተሰብ ክፍሎች ግለሰቦች በዚህ ዙሪያ ላይ የሚያደርጉትን የማስተማር፣ የማንቃት፣ የማገዝ ሁኔታ አጠናክረው መቀጠል መቻል ይኖርባቸዋል ማለት ነው። ከዛ ባሻገር ይህ በሽታ ሰዎችን በህመም ከማሰቃየቱ በሞት ከመንጠቁ በላይ በኢኮኖሚ ላይ የሚያደርሰው ጫና ነው ከፍተኛው። በተለይ ደግሞ የእኛ ኢኮኖሚ መጀመሪያውንም ኢኮኖሚያችን ያው ያላደገ በማክሮ ኢኮኖሚ ኢምባላንስ ውስጥ ያለ ከፍተኛ የክፍያ ሚዛን ጉድለት የሚታይበት ያንን ለመከላከል ተብሎ ይሄ የሀገር በቀል የኢኮኖሚ ማሻሻያ ፕሮግራም ወይም ሪፎርም ተዘጋጅቶ ነው ያለው። እሱን ተግባራዊ ለማድረግ እንቅስቃሴ በሚደረግበት ሰዓት ነው እንግዲህ ይሄ በሽታ መጥቶ በዓለም አቀፍ ደረጃ ኢቨን የዛ ኢኮኖሚ ማሻሻያ ሪፎርሙንም ተግባራዊ ለማድረግ የሚደረገው እንቅስቃሴ ላይ የራሱን የሆነ ቃና አሳድሩበት ያለፈ ማለት ነው። ይሄንን ግንዛቤ ውስጥ በማስገባት መንግስት የተለያዩ እርምጃዎች እየወሰደ ነው ያለው። በአንድ በኩል በሀገር ደረጃ በሀገር ቤት ሀብት የማሰባሰብ ብሔራዊ ሀብት ማሰባሰቢ ኮሚቴ አቋቁመው በኢኮኖሚው ላይ የሚደርሰውን ጫና በህብረተሰብ ላይም በማህበረሰቡ ላይም የሚደርሰውን በተለይ በዝቅተኛ ኢኮኖሚ ደረጃ ላይ የሚገኙትን ለማገዝ የተለያየ ጥረት የሚያደርገው ከዛም ባሻገር ንግዳቸው የማምረት እንቅስቃሴያቸው የተስተጓጎለባቸውን በበሽታው ምክንያትም እንደዚሁ የታክስ የመክበያ ጊዜን ማራዘም የብድር የመክበያ ጊዜን የማራዘም የመሳሰሉትን እርምጃዎች በሀገር ቤት መንግስት እያከናወነ ነው ያለው። የክፍያ ሚዛኑን ለመጠበቅ እና ይሄ በሽታ የፈጠረውን ጫና ለመቋቋም እንግዲህ ለዓለም አቀፍ ድርጅቶች ለመንግስታት ጥያቄ እየቀረበ በተወሰነ መልኩም ምላክ እየተገኘ ነው ማለት ነው። ከቡድን ሀያ ሀገሮች ብድርን የመክፈያ ጊዜን የማራዘም ከተቻለም ብድርን የመሰረዝ እርምጃ እንዲወስዱ ጥያቄው እየቀረበ አሁን ባለው ተጨባጭ ሁኔታ እስከ ሁለት ሺህ ሀያ መጨረሻ ድረስ የማራዘም እንትን ወስደዋል። ይሄ በቂ አይደለም። ከዚያ በላይ በተለይም የኮሮና ቫይረስን እስኪጠፋ ድረስ ማራዘም እንዲያደርጉ በእኛ መንግስት በኩል ጥያቄ እየቀረበን ያለ በተለያየ አለም አቀፍ መድረኮች፣ ስለዚህ ተጠናክሮ ይቀጥላል ማለት ነው እና አይ ኤም ኤፍ እና ወርልድ ባንክ የመሳሰሉት እነዚህ አበዳሪ ድርጅቶች የሚያደርጉትን ድጋፍ አጠናክረው እንዲቀጥሉ የመክፈያ ብድር መክፈያ ጊዜ፣ ምክንያቱም ለብድር የሚከፈለው ገንዘብ በሽታውን ለመከላከል ጥቅም ላይ ሊውል ይችላል የሚል ታሳቢ ስላለው ጭምር ነው እና ይሄ አይነት እርምጃዎች እየተወሰዱ ናቸው እና ጫናው በኢኮኖሚ ላይ የሚያሳድረው ጫና ከፍተኛ ነው። ከዚህ አንጻር የተጠናከረ እንቅስቃሴ ማድረግ ይገባል። እኛን እዚህ አቋቋም ነውን የወሰድ እንደሆነ ይሄ መማክርት ጉባኤ እንዲቋቋም ምክንያት የሆነው የዚህ በሽታ መከሰት ነው እና የተወሰነ እንቅስቃሴዎች አድርጓል። በነገራችን ላይ በየሳምንቱ በቪዲዮ ኮንፈረንሲንግ አማካኝነት ያሉ ሂደቶችን የተመዘገቡ ውጤቶች እና ምን ማድረግ አለብን የሚለውን ጉዳይ ውይይት እናደርጋለን። መጨረሻውን ባለፈው አርብ ዕለትም የነበረን ሰፊ ውይይት እንዴት ነው ቀጣይ የምናደርገው። ሀገራችን ያለባት ተግዳሮቶች የቻሌንጅስ ብለን የምንጠራቸው በጣም ብዙ ናቸው። አንደኛ ይሄ ይሄ በሽታ በህመም እና በሞት የሚያደርሰው ጉዳት ባሻገር በኢኮኖሚው ላይ የሚያደርሰው ጉዳት በጣም ከፍተኛ ነው በኢኮኖሚ ላይ ጥሎት የሚያልፈው በማህበራዊ ህይወት ላይ ጥሎት የሚያልፈው ጉዳት ከፍተኛ ስለሆነ ምን ልናደርግ እንችላለን የሚል ሀሳብ ተነጋግረናል። የሆነ የሎንግ ተርም ስትራቴጂ የረጅም ጊዜ እቅድ ወይም ስትራቴጂ ሊኖረን ይገባል የሚለው ስምምነት ላይ ተደርሷል ማለት ነው። ስለዚህ እሱን የመንደፍ ሁኔታ ነው የሚኖረው። በዛ ላይ ይሄ መማክርት ጉባኤው ከተወያየበት በኋላ በርከት ያሉ ኢትዮጵያውያን እዚህ በኖርዲክ ሀገራት የሚኖሩትን በማሰባሰብ እንደየሙያቸው እንደየኢኮኖሚ አቅማቸው የሚሳተፉበት ሁኔታ ማለት መቀጠል ይሆናል ማለት ነው። ኮቪድ አስራ ዘጠኝ ብቻ ሳይሆን እንደተጠቀሰው የበረሃን በጣም እንግዲህ ተከስቷል። እሱን ለመከላከል እየተወሰዱ ያሉ እርምጃዎች አሉ። እዚያ ውስጥ ምን ሚና ይኖረናል የሚለውም የሚታይ ሆነ። ከታላቁ የህዳሴ ግድብ ጋር ተያይዞም እንግዲህ ከፍተኛ የሆነ በዲፕሎማሲውም ሆነ በምን ጫና ውስጥ ነው ያለው። በቅርቡ ግብጾችም ለተባበሩት መንግስታት ድርጅት ጸጥታው ምክር ቤት ኢትዮጵያ ውሃ እንዳትሞላ ስምምነት ሳይደረስ የሚል አቤቱታ አቅርበዋል በእርግጥ ለዚያ መልስ በኢትዮጵያ መንግስት በኩልም ያው ምላሽ የሚሰጥ ይሆናል ግን በዚህ በፓብሊክ ዲፕሎማሲው ረገድ በአድቮኬሲው ረገድ ሁሉ ሰፊ ስራ ያስፈልጋል ማለት ነው ለግድቡ የምናዋጠው የገንዘብ የምን እንደተጠበቀ ሆኖ ነገር ግን የግብጾች በየጊዜው አቋማቸውን እየቀያየሩ የሚመጡበትን ሁኔታ በአንድ የተለመደው ትራዲሽናል ዲፕሎማሲ በምንለው ቻነል ብቻ ሳይሆን በፓብሊክ ዲፕሎማሲውም በጽሁፎች፣ በውይይቶች እና የኢትዮጵያን ትክክለኛ እና ፍትሐዊ የሆነ አቋም ማስረዳት ያስፈልጋል ማለት ነው እና ተሳኮ ተጥናቶ መቀጠል ያለበት ነው ያለው። ኮቪድ አስራ ዘጠኝ የሚለው በሽታ ባይከሰትም ኢትዮጵያ ሰፊ ድጋፍ በውጭ ከሚኖሩ ዜጎቿ ትፈልጋለች። በእውቀት፣ በቴክኖሎጂ ሽግግር፣ በኢንቨስትመንት፣ በተለያዩ መስኮች ሰው በመረጠው መስክ ሰፊ ድጋፍን እና ተሳትፎን የምትሻ ሀገር ነች። ምክንያቱም ያለን የኢኮኖሚ እና የሶሻል ዴቨሎፕመንት እጅግ በጣም ዝቅተኛ ስለሆነ፣ በዚያው ላይ ደግሞ በየጊዜ የተደራረቡ ችግሮች ስለሚመጡ፣ እነዚህም ሁሉ ለመቋቋም የተጠናከረ የዜጎቿ የልጆቿ ድጋፍ የሚያስፈልጋት ሀገር ናት ማለት ነው። ኢንፋክት አንዳንድ ሀገሮች አሁን ያደጉት እንደዚሁ በውጭ ይኖሩ በነበሩ ዜጎቻቸው ያላሰለሰ ጥረት ነው ድጋፍ ጥረት እና ድጋፍ ነው እዚህ ደረጃ የደረሱት። ስለዚህ ሀገራችንም ያን ፍላጎት ትፈልጋለች እና ይሄ የአሁን ያቋቋመው እንትን የዋን ታይም ሰው የአንድ ጊዜ ብቻ ሆኖ የሚቀር አይደለም ተጠናክሮ መሰረቱን አስቶ ተሳትፎውንም አጠናክሮ የሚቀጥል ይሆናል። እንደዛ እየታሰበ ና ውይይት እየተደረገበት ነው ያለው። አይ ቲንክ ይሄ መጨረሻ ላይ ፍሬ ያፈራል ብዬ ተስፋ አደርጋለሁ እና እንቅስቃሴያችን ሁሉ ይሄን ይመስላል። አድማጮቻችን፣ የዛሬው የውይይት መድረክ ዝግጅታችን የመናገሪያ ርዕስ የነበረው በስዊድን ና ኖርዲክ ሀገሮች የኮቪድ አስራ ዘጠኝ የመማከርት ጉባኤ ተልእኮና ሚናውን የሚመለከት ነበር። የውይይቱ ተሳታፊዎች አቶ ተስፋዬ ይታይህ በስዊድን ና የሌሎች ኖርዲክ ሀገራት ምክትል ይህ የሚስዮን መሪ ፕሮፌሰር ግርማ ብርሃኑ በጉተንበርግ ዩኒቨርሲቲ የልዩ ትምህርት መምህርና፣ ዶክተር ሌዮው ደስታ በስቶክሆልም ካሮሊንስካ ዩኒቨርሲቲ ሆስፒታል የልብና የውስጥ ደዌ ስፔሻሊስት ናቸው። ስለ ተሳትፎው በዝግጅት ክፍላችን ስም እናመሰግናለን። እኛም እናመሰግናለን። እኛም እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ፖፖፖ